አቤቱታቸውን ለዶይቸ ቬለ በስልክ የገለጡ አንድ አሽከርካሪ በድሬዷ በኩል ጅቡቲ በሚጓዙበት መንገድ ላይ ከድሬዷ እስከ ደወሌ ድረስ ምክንያቱን በማናውቀው መንገድ ክፍያ እየተጠየቀን ነው ብለዋል። በቃ እዚህ ጋር ቁጭ ብለን ኛ ደሞዝ መንግስት አይከፍለንም የሚል ዓላማ አላቸው እናንተ ነው ደሞዝ የምንቀበለው ብለው ምንም አይነት ከባድ መኪና ብር ሳይከፍል ማለፍ አይችልም። መንገድ ትራንስፖርት ነን ብለው አንጸባራቂ ለብሰው ከባድ መኪና ያውቁ ምን ያውቁ አምጦ ብሎ እያስገደዱ ነው ብር የሚቀበሉት የሚቀበሉበት መኪናት ምን እንደሆነ ሊገባን አልቻለም። በኛ እና ግን በቃ በአምጣ አምጣ ነው አልፎ ተርፎ ተምኖ ነው የሚቀበሉት ከሀምሳ ብር መቶ ብር ከመቶ ብር ሁለት መቶ ብር ገብቷል። ሁለት መቶ ብር ሳትሰጥ ማለፍ አትችልም። የደንብ ልብስ ለብሰው የትራፊክ ኮፍያ አድርገው የፖሊስ ልብስ ለብሰው አንጸባራቂ ለብሶ መንገድ ትራንስፖርት ነች ብሎ እያሉ ማለት ነው። ይሄ ደግሞ ኬት ይጀምራል? ከአዋሽ እስከ ደወል ላይ ባለው መሀል ነው። አዋሽ ወጣ ብለ ወደ ሚኤሶ የሚባለው ቦታ ላይ ደግሞ ልዩ ሀይሉ ጋቢና ገብቶ ተባብረን እዚህ ቦታ ነው ብሎ አቁመራ ተባብረ ጭነት በምትሄድበት ሰአት ላይ ደግሞ ሞባይል ጥለናል ሌላም ብር ካልከፈልክ መሄድ አችልም የተባለ ሾፌሩ ለማን አቤት ማለት እንደሚችል አልታወቀም። ሌላኛው አሽከርካሪም በአዋሽና ቦርደዴ መካከልም ለሾፌሩ ፈታኝ የሆነ ችግር እያጋጠመ መሆኑን አንስተዋል። ከአዋሽ ቀጥሎ ራሱ ከዚህ ቦርደዴ ከቦርደዴ ና አዋሽ መሀል ላይ የሶማሊያ ክልል አለ እና እዛ ጋም ራሱ ዝም ብሎ መኪና ልዩ ሀይሎች ያስቆሙና እዚህ መኪና ላይ ቅድም ተሳፍሬ የነበረ ብለው የሞባይል ዋጋ እየጠየቁ ነው ያሉት። እስካሁን ሶስት ሰው ከፍሏል። ስምንት ሺህ ብር፣ አስር ሺህ ብር እየተቀበሉ ነው። እና በዚህ በሽኒሌ ዙሪያ ላይ ምንም አይነት እንደ ህሊና እንኳን የላቸውም። እንጃኔ ከድሬዳዋ ጀምረህ ትራይ ብለው በቃ ልክ እንደ መንግስት ሰራተኛ ልብስ ይለብሳሉ፣ አንጸባራቂ። ከዛ በኋላ በቃ እጃቸውን መዘርጋት ነው። በጣም ወደ ጭቅጭቅ ከገባ አንድ ሺ ብር፣ ሁለት ሺ ብር ከዛም በላይ ይጥፉብሃል። ብዙ ቦታም አቤት ብለናል፣ ሊሰማን የሚችል ሰውም አጣን። ግን ሁሉም ነገር ሰው ሲበዛበት መቆሙ አይቀርም። ለከባድ መኪኖች በአማራጭነት በሚያገለግለው የአዋሽ ሚሌ መንገድም የባሰ ችግር እንዳለ ተገልጧል። መጣ። ደግሞ በአፋር ክልል ደግሞ ስትመጣ ከሚሌ አዋሽ ለመድረስ መከራና ሰቀቀን ሆነ። ምንድነው? የሁለቱ ግጭት ለሹፌሮቹ ተረፈ። መነቃነቅ አልቻልንም፣ መንቀሳቀስ አልቻልንም። ምንድነው? አቁመ ጫነን፣ ካልጫንካን አትሄድም። እሽ ብር ጭነ ስትሄድ ደግሞ ጋቢና ገብቶ ልብስ አይቀር፣ ሞባይል አይቀር፣ ብር አይቀር፣ በጊሌና በዱላ እያፈራሩ ብር ዘርፎ ይወርዳሉ። ከዛ ውስጥ አንዱ እኔ ነኝ ተበዳዩ። ለምን እስከ በሰደፍ እስከ መመታት ደረጃ? ምን አገባ እኛ ነፋስ ላውጣ ነው አንተ የምትሄደው በዚህ እስከ ማለት ደረጃ ደርሰዋል። ይሄ ከባድ መኪና እሹራንስ የለውም ከአንድ ሰው ውጭ እሹራንስ የለውም ስል የራስ ጉዳይ አይመለከተንም ብለው በጉልበት እያስቆሙ እስከ መዝረፍ እስከ መደብደብ በጊሌ እስከ መውጋት ደረጃ ደርሶ በሰቀቀን ነው እየተጓዝ ያለ ነው። እና እኔ ራሴ በሰደፍ ተመቼቼ ያለኝን ሞባይል ወስደዋል፣ ልብስ ወስደዋል። አብዛኞቹ አቤቱታዎች በሚነሱበት መስመር ላይ የሚገኘው የሶማሌ ክልል ሲቲ ዞን አስተዳደር ተወካይ አቶ ሁሴን አደም እስካሁን ከአሽከርካሪዎች በቀጥታ ቅሬታ ለመስማታቸውን ገልጠው በቅርቡ ከሌሎች ወገኖች ይህንኑ መስማታቸውንና በቅርቡ በማጣራት መፍትሄ ይወሰዳል ብለዋል። አንድም ሾፌር እንደዚህ አይነት ነገር ደርሶብናል ብሎ በዞን ደረጃ ይመጣለን የለም። ኢቨን በወረዳ ደረጃ ራሱ ወረዳ ላይ የቀረቡ እዛው አካባቢ ነው፣ ወረዳ ላይ ያለው ቅሬታ እያቀረቡላቸው አይደሉም። ግን በሁለተኛ ወገን ነው የሚደርሰት የመንገድ ትራንስፖርት ሚዲያም ያው ዘግይቶ ነው ዞሮ ነው የሚደርሰን። ያንንም በማጣራት ላይ ነው ያለ ነው። የችግሩን ባለቤት ማ እንደሆነ አጣርተን ካወቀን በኋላ ለሕግም እስከ ማቅረብ ድረስ እንደርሳለን የምል እምነት ነው ያለን። ከቅርብ ጊዜያት ወዲህ የድሬዳዋ ደወሌ የክፍያ መንገድ ስራ መጀመሩን ተከትሎ አብዛኞቹ ተሽከርካሪዎች እንቅስቃሴያቸውን በዚሁ መስመር ማድረጋቸው ይታወቃል። ለዲ ደብልዩ ዘገባ መሳይ ተክሉ።